የጎንደር ወህኒ ቤት ቃጠሎ መንስኤ እስከዛሬ በውል እንደማይታወቅና የሟቾች ቁጥርም በይፋ ከተገለጸው ከፍ እንደሚል የሚናገሩ ቢኖሩም በክልሉ መንግስት በኩል በእርግጠኝነት የተጠቀሰ አሐዝ የለም። የማረሚያ ቤቱ አመራር ምርመራ እየተካሄደበት መሆኑም ተጠቅሷል። በቅርቡ አካባቢውን የጎበኘው የአዲስ አበባው ዘጋቢያችን መለስካቸው አመሃ ተከታዩ ልኳል። ከጥቂት የጎንደር ነዋሪዎች ያገኘሁት መረጃ እንደሚያመለክተው የጎንደር ወህኒ ቤት ወይም ማረሚያ ቤት የተቃጠለው ለረዥም ሰዓታት ነበረ። ከህዳር 21 ቀን 2008 ዓ ም ከቀኑ 7 ሰዓት ጀምሮ እስከ ህዳር 22 ቀን 2008 ዓ ም ሌሊት 10 ሰዓት ድረስ እሳቱ ይነድ እንደነበረ መኖሪያዬ እዚያው አካባቢ ነው የሚሉ ሰው ነግረውኛል። በእለቱ አካባቢው በፖሊስ ኃይል ተከቦ እንደነበረና ለሌላው ህዝብም ሆነ በወህኒ ቤቱ ዙሪያ ለሚኖሩ ሰዎች ነፃ እንቅስቃሴ እጅግ አስቸጋሪ እንደነበረም ያስታውሳሉ። በጊዜው ስለደረሰው ጉዳትም ስለ አደጋው መነሾ ከክልሉ መንግስትም ሆነ ከሌላ ምንጭ የተገኘ መረጃ ምን እንደሆነ ሌላ የጎንደር ነዋሪ ጠይቄ ይህን ነግረውኛል። በእርግጥ በወህኒ ቤቱ ቀጥሎ ሂደት ውስጥ የዕለት ዕለት መንግስት ዘግበዋል ዘገባ ሰጥቷል። እዚህ በአካባቢ ያለው ኤፍኤም ሬዲዮ ገለጻ አድርጓል። ለህብረተሰቡ በተሰጠው መግለጫ መሰረት በወህኒ ቤቱ አካባቢ ተነስቶ የነበረውን የእሳት ቃጠሎ በቁጥጥር ስር እንዳዋሉት፣ ምንም ጉዳት እንዳልደረሰ፣ ምንም የሰው ህይወት እንዳልጠፋ ተደርጎ ነበር በወቅቱ የተዘገበው። ቆየት ባለ ዜና ግን በዚሁ በኤፍኤም ሬዲዮ ላይ አስራ ሰባት ሰዎች የአስራ ሰባት ሰዎች ህይወት አልፏል። በግርግሩ ሂደት ውስጥ ለማምለጥ የሞክሩ እስረኞች ሰዎች ሞተዋል፣ የሚል ዘግይቶ የደረሰ ዜና ነበር። በትክክል ግን በወይኒ ቤቱ ቃጥሎ ወቅት ሀያ ሰዎች ህይወታቸው ጠፍቶ በመጀመሪያ ወለት ማለት ነው። ሀያ ሰዎች ሞተው እንደነበረ በትክክል ይታወቃል። ይህን ግን በመንግስት በኩል አስራ ሰባት ብቻ ነው የሚታመነው እንጂ የቀረው ሶስቱ ሰው በትክክል አልታወቀም። ከዛ በኋላ የሆነ ነገር አለ። የወይን ቤቱ ቃጠሎ ሁለት ጊዜ ነው የተደረገው፣ አንዴ ብቻ አይደለም። በመጀመሪያ ቀን በተደረገው ቃጠሎ ሀያ ሰዎች ናቸው የሞቱት። በሁለተኛው የቃጠሎ እንትን ከነበረበት ወይን ቤቱ ከነበረበት አዲስ ወይን ቤት ሰርቶ ነበረ። ወደ አዲስ ወይን ቤት ከተዛወሩ በኋላ ሊያመልጡ ሞክሯል የተባሉ ሰላሳ ሰባት ሰዎች በጥይት መመታታቸውና ጎንደር ሆስፒታል መግባታቸው በትክክል ይታወቃል። ይሄ መንግስት በመገናኛ ብዙሃን ነግሮት ተናግሯል፣ አልተገለጸም ሰላሳ ሰባት ሰዎች ግን ተገለዋል፣ በጥይት ተመተዋል፣ በጥይት ቆስለው ተይዘዋል ነው የሚለው። እንግዲህ ይሙቱ ይትረፉ የታወቀ ነገር የለም። ሰላሳ ሰባት ሰዎች ግን ተመተው ሆስፒታል መግባታቸውን የሆስፒታል ሰራተኞች በስፋት ከተማ ውስጥ የሚናገሩ። ይህን በተመለከተ ደግሞ ሌላው የጎንደር ነዋሪ ሁኔታዎችን በማያያዝ ጭምር ይናገራሉ። በሰው ላይ የደረሰ ጉዳት እንግዲህ ከቀኑ ሰባት ሰዓት ነው ሰዓቱ የተነሳ የሚባለው በዚያ ሰዓት እስረኛ ጠያቂዎች የሚገኙበት ጊዜ ነው። እስከ ስምንት ሰዓት እስከ ስምንት ተኩል አካባቢ የሚቆዩበት ጊዜ ነው። ስለዚህ በዛ ሰዓት እሳት ሲቀጣጠል እነዚህ ጠያቂዎች በድንጋጤ ለመውጣት ሲሉ ባደረጉት ጥረት እዛ ተረጋግጠው ጉዳት እንደደረሰባቸው ተሰምቷል። ከዚያ ባሻገር ግን በቃጠሎው ጉዳት የደረሰባቸው ሰዎች ሊኖሩ ይችላሉ። ይህንን ማወቅ አልተቻለም። እስካሁንም ድረስ እነማን እንዳሉ ከእስረኞቹ መካከል እነማን በሕይወት እንዳሉ የሌሉትስ እነማን ናቸው የሚለውን መንግስት ማሳወቅ አልፈለገም። የሚታወቅ ነገር የለም። ብዙ ሰዎች ግን እንዲያውም በማግስቱ በሶስተኛው ቀን በሀያ ሶስት ወደ አዲሱ ማረሚያ ቤት እንዲሄዱ ከተደረገ በኋላ እስረኞቹ እዛም ላይ ተመሳሳይ የሆነ ቃጠሎ ደርሷል። ለዚህ ምክንያቱ የታሳሪ ወገኖች ልጆቻችን ወይም ሰዎቻችን የት ነው ያሉት? የሞቱትን እንደሞቱ አስረዱን ካልሞቱ ደግሞ በህይወት ካሉ እናያቸው እንጠይቃቸው ብለው ባቀረቡት አስተዳደራዊ ጥያቄ መሰረት በቂ ምላሽ ባለማግኘታቸው እንደገና ሌላ ቀውስ እንዲፈጠር ምክንያት ሆኗል። ስለዚህ እኔ በዚያ ወቅት በሀያ አንድ ወደ ጎንደር ስገባ አምቡላንሶች በጣም ይመላለሱ ነበር ወደ ሆስፒታል። ያ ማለት አንደኛም በቀጥታ በመሳሪያ የተመቱ ከውጭ እሳቱን ጥፋ ወገኖቻችን ወገኖቻችንና ትርፍ ያሉ ሰላማዊ ወገኖች አትገቡም ተብለው በጥይት የተመቱበት ሁኔታ ነበረ። ከዛ ከውስጥ ያሉት ደግሞ እንዴት ታስረን እሳት ይበላናል ብለው ሰብዓዊ ጥያቄ በማንሳታቸው የተነሳ መልስ በማጣታቸው እራሳቸውን ለማትረፍ ጥረት ሲያደርጉ ትወጣላ አትወጣም፣ በዚያ መሰረት በአውቶማቲክ መሳሪያ የተመቱ ብዙ ሰዎች ነበሩ እና ከ2199 ሰዓት ጀምሮ አምቡላንስ ሆስፒታል ሲመላለስ ነበር። ከዛ በኋላ እንግዲህ የታሳሪ ወገኖች ማረሚያ ቤት መቅረብ አይችሉ። መሄድ የነበረባቸው የት ነው? ሆስፒታል ነው። ሆስፒታል ላይ ብዙ የተገደሉ የሞቱ ሰዎች ነበሩ። እንደው ስንት ቁጥራቸው ስንት ይደርሳል? እንግዲህ ያለው ግምት ሀምሳ ማለት እነዚህ ሀምሳዎቹ ራሱ ህዝቡ በደንብ የጠረጠራቸው ናቸው እንጂ በመንግስት ያልተገለጡ ብዙ ጉዳት ለሞት የተደረጉ ብዙ ወገኖች አሉ። የሰሜን ጎንደር ዞንን ዋና አስተዳዳሪ አቶ ግዛት አብይን ያሉኝን መረጃዎች ይዤ እንዲያረጋግጡልኝ የሚቀጥለውን ጥያቄ ያቀረብኩላቸው በጎንደር ወይን ቤቱ እሳት ተነስቶ ቃጠሎ ተፈጥሮ ብዙ አደጋ ብዙ ጉዳት እንደደረሰ ይወራል። ይህም የጠራ መረጃ በመንግስት በኩል አልተሰጥም የሚል ነገር ስላለን ማነሳሉትና የእሳቱ የቃጠሎ መነሻው በአሁኑ ጊዜ በፖሊስ ምርመራ በምንም ታውቁ ከሆነ ምንድን ነው እንግዲህ የእሳቱ መነሻ? በነገራችን ላይ ይህም ብዙ ተወርቶበታል። ሰምብዙ ተወርተዋል። በነገራችን ላይ ከማረሚያቤት ውስጥ የተነሳ ቃጠሎ ነው። ቃጠሎ የተለያየ መንገድ ሰው በሚናገረው አይደለም። ዝሮ ዝሮ ቃጠሎ ላይ የራሱ ችግሮች እንዳሉ ገና በማጣራት ላይ ነው ያለ። ግን ቃጠሎ ከተነሳ በኋላ ብዙ እስረኛዎች ነው ያሉ፣ ታራሚዎች ነው ያሉ። ታራሚዎች በተለያየ መንገድ በተለያየ መንገድ የደረሰ ጉዳት አለ። ጉዳቱ አንደኛ ታራሚዎች ታራሚዎች ቤት አይደለም የተቃጠለ። በነገራችን ላይ ከታራሚዎች ጀርባ የተለያዩ እደ ጥበብ ምናም የሚሰሩበት አካባቢ የተነሳ እሳት ነው የነበር ነገር ግን ታራሚዎች ከሳቱ ለማምለጥ ከሳቱ ለማምለጥ ሲሉ በጣም በመረጋገጥ አንዱን አንዱ ረግጦ በመውጣት የተፈጠረ ጉዳት ነው። ስለዚህ እነዚህ ታራሚዎች ያው ለመቆጣጠር ተሞክሯል። ዙሪያውን ሜዳው ላይ ቢሆን ማለት ነው። በዛን ሰዓት የደረሰው ጉዳት ያው በመርገጥ ነው። አንዳንዱ ደግሞ በዚህ ተመስርቶ ደግሞ ለማምለጥ በጣም እድሜ ልክ ታራሚ የሆኑት እነዚህ በጣም ወንጀል የፈጠሩ አንዳንድ ግለሰቦች በዛ ላይ የተወሰደ እንትን አለ። ግን ኦልሞስት አብዛኛው ግን በመጠቃጠቅ የሞተ ሰዎች ነው ያሉት። ስለዚህ አንደኛው ከዚህ ጋር የሚያያዝ ነው። ስለዚህ ከዚህ አካባቢ ላይ ማረሚያ ቤቱ ውስጥ ያለ የማኔጅመንት ችግር የመሳሰሉት እነሱን እየተጣሩ ነው ያለው። ተጣርተው ምርመራ እየተካሄደ እንዴት ተነሳ ለምን ተነሳ ማን አስነሳው ምን ግንኙነት አለ ምን ትስስር አለ የሚለው ነገር እየተጣራ ነው ያለ ከተጣራ በኋላ ለህዝቡ ኦፊሻል ግልጽ ይደረጋል በዚህ መንገድ ያለበት ሁኔታ ነው ያለ ጠያቂዎች ማለትም ከታራሚዎች ዘመዶችም የተገደሉ አሉ ይባላል ይሄ ሀሰት ነው ታራሚዎች ቤተሰብ የሞት የለም ታራሚዎች ቅድም እንዳልኩት በመራገጥ እና በተለያየ መንገድ የመጀመሪያው በዛ መንገድ እንትን አሉ። ይልቁንም አዲስ ማረሚያ ቤት ዘመናዊ የሆነ ማረሚያ ቤት ተሰርቶ ተጠናቆ ወደዛ የሚሄዱበት ቀን ተወስኖ ወደዛ ለመሄድ እንትን ባሉበት ሰዓት ነው የነበረ። እዚያም ግን ቀጠሎ ተነስቷል አሉ። እዛ አካባቢ ላይ ምንድን ነው የተወሰኑ ሰዎች አሁንም ቢሆን በዛ ሳይሳካላቸው ሳያመልጡ የቀሩ ሰዎች አሁንም ሲሮጡ መሮጭ አልቻሉም። በዚህ መንገድ አንዳንዶቹ የዚህ ቃጠሎ ያንን ማቃጠል ሳይሆን በዛ አካባቢ ያለ ሳር ምናምን ነገር ነው የተቆለለ ሳር ምናምን እንትን ለማለት ተሞክሯል። ያቃጠሎ ብዙም አልተቃጠልም ወዲያ ሲጭስ ወዲያው የጠፋበት ሁኔታ ነው ያለ። ስለዚህ ከዚህ አንጻር በበነገታው ስለነበረ እነዛ ሰዎች ማምለጥ አልቻሉም እና እዚህ ከፍተኛ የህብረተሰቡ ትብብርም ከፍተኛ ነው የነበረ። የታለመው እንትን ሳይሳካ ስለቀረ በዛ መንገድ እነዚህ አሁንም ቢሆን እነዚህ ሰዎች አሁንም ለመሮጥ፣ ለመዝለል በሩጫ እንትን ለማለት የተወሰደ እንትን አለ። ከዚህ ውጭ ግን የሚወራው ቤተሰቦቹ እንትን ብለዋል። ቤተሰቡ አልተገናኘም። በእርግጥ በዛን ቀን በአንድ ቀንና ሁለት ቀን ቤተሰብ የሚጠይቀውን ለማረጋጋት ሲባል የተወሰነ ታገሱን ተብሎ እንዲፈተን ተደርጎ ነበር። በነገታው ግን ቤተሰቡ የፈለገውን እንትን እንዲህ የተደረገበት ሁኔታ ነው ያለ እና ቤተሰብ ለመጠየቅ የመጣ ሳይሆን እዛ ውስጥ የነበሩ ሰዎች የሞቱ እንደሆነ ነው። ሌሎች ዝርዝር ሁኔታው በቀጣይ እየተጣራ ሚጠየቅ ሰው ይጠየቃል። ሌሎችም ተጠያቂነት ያላቸው መነሻዎቹ ምንድናቸው የሚለው ነገር በተለያየ መንገድ እየተጣራ ያለበት ሁኔታ ነው ያለ። ተስፋ አረጋለሁ። ይህንንም ሪፖርት ከርሶ እንደማገኝ በኋላ የቃጠለው መንስኤ ምን እንደሆነ እየተጣራ መሆኑን አቶ ግዛት የገለጹትን ቀደም ብዬ ካናገርኳቸው የጎንደር ነዋሪዎች አንደኛው በአብዛኛው ይስማሙና በከተማው የሚባለውንም ጭምር አካፍለውኛል። ይህ ነገር የተደረሰበት አዲስ ነገር የለም። ሰቱ ቀጥሎ ሁለት ቀን ነው የተደረገው። በመጀመሪያው ቀን የሰው እጅ ያለበት የሚል የሰው እጅ አለበት፣ ነዳጅ ገብቷል። ከቀጥለው በፊት ስብሰባ ተደርጓል። ሰብሳቢው ስብሰባውን የመራው የወይን አዛዡ ነው። ይህንን ለምን ያደረግክ በሚልም ጭምጭምታል የሆነው ነገር በትክክል መንግስትም አልተናገረም። ህዝቡ የሚያውቀው ነገር የለም። የታመነ መረጃ የሚወጣ የለም። የታመነ በተለይ ሁለተኛውም የሚመለከት የተባለ ምንም ነገር የለም። ምንም አልተባለ የመጀመሪያውን ያንን ያህል ቅድም እንደነገርኩ የተወሰኑ ያህል ሰዎች ተጎድተዋል በሚል በሁለተኛ የእርምት ዜና ላይ ተላልፈዋል። በሁለተኛው ቃጠሎ ወቅት ግን የተደረገ ምንም ነገር የለም። መንግስትም ገለጻ አላደረገም። እንዳለን ያለው ይሄ ለመሆኑ ግን የጎንደር ከተማ ህዝብ በትክክል ያውቀዋል ወይኒ ቤቱ ጀምሮ እስከ ሆስፒታል የሚያደርሰው መንገድ ተዘግቶ አምቡላንሶች በምልልስ በከፍተኛ ድምጽ በምልልስ ሰዎችን ቁስለኞችን ወደ ሆስፒታሉ ሲያደርሱ እንደነበረ ሆስፒታሉ በሙሉ በቁስለኛ ቤተሰብ በእስረኛ ቤተሰብ ተጨናንቀው እንደነበረ ሰዎችም ተመተው ለሁለት ቀን ሆስፒታሉ ብራሱ የመጀመሪያ በር ዋናው በር የመኪና መግቢያ በሩ ዝግ እንደነበረ በትክክል ይታወቃል። እንግዲህ ሌላ ነው ያልጠየቁት ነገር ካለና ሕዝብ ማወቅ አለበት የሚሉት ነገር ካለ ቢነግሩ። እኔ በውጡ ሕዝብ ማወቅ አለበት ብዬ የማስበው አንድ እውነታ አለ። ምንድን ነው የቅማንትና የጎንደር ሕዝብ እንደ ሕዝብነቱ አብሮ ነው የኖረው። ለወደፊትም አብሮ ነው የሚኖረው። አሁን የቅማንት ብሔረሰብ በሃይማኖት ከጎንደር ሕዝብ አይለይም። ከአማራው ሕዝብ አይለይም። በቋንቋ ከአማራው ሕዝብ አይለይም። በባህል ባለባበስ ከአማራ ህብረተሰብ አይለይም። ስለዚህ በመካከላቸው ተፈጥሮ እያጋጫቸውና ደም እያካባቸው ያለው ጉዳይ ምናልባት ሰው ሰራሽ ነው። ሰው ሰራሽ ነው። ስለዚህ ለሶስት መቶ እና ለአራት መቶ አመት ለሁለት መቶ እና ለመቶ ሀምሳ አመት ተዋልዶ ተጋብቶ በጉርብትና ሲድር እየዘፈነ ቤተሰቡ ሲሞትበት አብሮ እያለቀሰ እየቀበረ ሲጀገር እየተረዳዳ አብሮ የኖረ ህዝብ በዚህ ሰው ሰራሽ ችግር ሰለባ ሆኖ መከፋፈል ውስጥ ገብቶ ባይጎዳዳ አብሮነቱን እንዲቀጥል አብሮነቱን እንዲቀጥል፣ ባለፈውን በሰሞኑ በተከሰተ ችግር ምክንያት ቂም ወርሶ ወደ በቀል እንዳይገባ ድጋሚ ደም መፋሰስ እንዳይደርስ ባሳስብ ደስ ይለኛል። በጣም አመሰግናለሁ። አመሰግናለሁ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።